የአሜሪካ ድምፅ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 21 2014 ዓ.ም ዝግጅታችን ጀመረ አፍሪካውያን ተማሪዎች ከዩክሬን ለመውጣት ድንበር አካባቢ በሚገኙ ቦታዎች ላይ ጥረት እያደረጉ ነው። ቀደም ብለው በዩክሬን በእስር ላይ የሚገኙ ተማሪዎች ደግሞ እርዳታን እየጠየቁ ነው። እዚህ እንደውም ጠይቀናቸው፣ እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው ደብድበውን ነው የመለሱን። አስወጡም ብለን በጣም ብዙ ሰው ተመቷል። ቪዲዮም አለን ቀርጸን ነበረ ደብድበው መልሰውን ነው አሁንም በእስር ላይ እንገኛለን ይላሉ። ያሉበት አካባቢ ደግሞ ቮሊን እየተባለ በሚጠራ አካባቢ ባለ አንድ የእስር ቦታ እንደሆነም ተናግረዋል። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። ወደ አማራ ክልል ወደ ኢትዮጵያ ስንሻገር ደግሞ የሕወሓት ታጣቂዎች ቀደም ብለው ይዘዋቸው በነበሩና አሁንም እንደያዟቸው ከሚነገሩ የሰሜን ወሎና የዋግምራ ዞኖች ተፈናቅለው ወደ አጎራባች ከተሞች የሄዱ ተፈናቃዮች ችግር ላይ መሆናቸውን ገልጸዋል። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። ምስልና ድምጽ በማቀናበር ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውናሉ። አበባየው አባዮ ገበያው የዌብ ፕሮዲሰራችን ናት። በተጨማሪም ደግሞ እዚህ በስቱዲዮ ከሚገኙ የስርጭት ምህንድስና ባለሙያዎችና በሁሉም ስፍራ ከሚገኙ የዝግጅት ክፍል ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎችን ውሰዳችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩክሬንን በወረረችው ሩሲያ ላይ የተጣለው ማዕቀብን ተከትሎ የነዳጅ ዋጋ በበርሜል 100 ዶላር እንዲወጣ አድርጎታል። ይህ በስምንት ዓመት ጊዜ ውስጥ ከፍተኛ ሆኗል። ይህ አጋጣሚ የድፍድፍ ነዳጅ አምራች ለሆኑ እንደ ናይጄሪያ፣ አንጎላ፣ ሊቢያና አልጄሪያ ለመሳሰሉት የአፍሪካ ሀገሮች ብዙ እንዲያመርቱ በመጋበዝ መልካም አጋጣሚ ይሆናል እየተባለ ነው ይሁን እንጂ በአፍሪካ የድፍድፍ ነዳጅ ማጣሪያዎች እጥረት በመኖሩ አፍሪካውያኑ መልሰው የሚያስገቡት የነዳጅ ዋጋ ከፍተኛ ስለሚሆንባቸው ብዙ ዋጋ መክፈል ይኖርባቸዋል የሚል ስጋትም ፈጥሯል። ቲሞቲ ኦቢዚ ከአቡጃ የላከልንን ዘገባ ስመኝሽ የቆየ ታቀርበዋለች። የአንድ በርሜል የነዳጅ ዋጋ ባለፈው ሳምንት 105 ዶላር በመሆን እንደ አውሮፓያን አቆጣጠር ከ2014 ዓ ም ወዲህ ለመጀመሪያ ጊዜ ከፍተኛ የሆነ የ47 ከመቶ ጭማሪ አሳይቷል። ይህ የሆነው ካለፈው ታህሳስ ጀምሮ በሩሲያ የታየው ቀውስ በነዳጅ ዋጋ ላይ ተጽዕኖ ይኖረዋል በሚል ግምት መሆኑ ተነግሯል። ከ25 እስከ 30 ከመቶ የሚሆነውና ከዓለም ሁለተኛውን የነዳጅ አቅርቦት የሚሸፍነው ከሩሲያ የሚገኘው ያልተጣራ ነዳጅ ሲሆን፣ በዚህና በሌሎች የሩሲያ ምርቶች ላይ የተጣለው ማዕቀብ በአፍሪካ ላይ የሚያሳድረው ተጽዕኖ ሁለት መልክ ያለው መሆኑን ባለሙያዎች ይናገራሉ። ከነዚህ አንዱ የህዝብ ፋይናንስ አገልግሎት ባለሙያ የሆኑት አይዛክ ፖቲ እንዲህ ይላሉ። ለአፍሪካ ይሄ መልካም ነገር ጥሩ ድል ነው፣ ለአፍሪካውያን የዓለም የድፍድፍ ነዳጅ ፍጆታና ፍላጎትን አይተው ምርታቸውን እንዴት አድርገው ማሳደግ እንደሚችሉ በማሳየት በር የሚከፍት አጋጣሚ ነው። ይሁን እንጂ የአፍሪካ ነዳጅ አምራች አገሮች የነዳጅ አቅርቦት አንድ ላይ ተደምሮ የዓለምን ከአንድ አስረኛ እጅ ያነሰ የሚሸፍን መሆኑ ተነግሯል። በአፍሪካ ትልቋ የነዳጅ አምራች ናይጄሪያ ስትሆን ተከታይዋ ሊቢያ ናት። ሌሎች ከግምት ውስጥ የሚገቡት ደግሞ አልጄሪያና አንጎላ ናቸው። በእርግጥ ባለሙያዎች የነዳጅ ዋጋ በከፍተኛ ደረጃ የሚጨምር መሆኑን እየገለጹ ቢሆንም ናይጄሪያ ግን ትልቅ ችግር ሊገጥማት እንደሚችል የምጣኔ ሀብቱ ባለሙያ ፖል ኤኒም ያስረዳሉ። በመጨረሻው ሄዶ ሄዶ ምጣኔ ሀብታችንን ይጎዳል። አንዳች ትርፍ የምናገኝ ይመስለን ይሆናል፣ ግን አስታውሱ እኛ የራሳችንን ድፍድፍ ነዳጅ የምናጣራ እኮ አይደለንም። የናይጄሪያ ነዳጅ ማጣሪያ ለአንድ ዓመት ያክል ተዘግቶ በመቆየቱ አገሪቱ ራሷ ጥገኛ የሆነችው ከውጭ በምታስገባው ነዳጅ ላይ በመሆኑ የነዳጅ ዋጋ እየናረ መጥቷል። ባለስልጣናትም የነዳጅ ዋጋን በመደጎም በተመጣጣኝ ዋጋ እንዲቀርብ ሲጥሩ ቆይተዋል። የአልጄሪያ የመንግስት ጋዝና ነዳጅ አምራች በዚህ ሳምንት ባወጣው መግለጫ ደግሞ በግጭቱ ምክንያት ከራሽያ ነዳጅ መውጣት የሚያቆም ከሆነ የአውሮፓን የጋዝ አቅርቦት ለማሟላት ፍላጎት ያለው መሆኑን አስታውቋል። ቦቲ ይህ ለአፍሪካ ሀገሮች ጥሩ ምሳሌ ነው ይላሉ። የሩሲያና ዩክሬን ቀውስ እየተራዘመ መሄዱን ተከትሎ ትኩረቱ ወደ አፍሪካ መዞሩ የሚያስከትለው እድልና ሸክም ትኩረት ተሰጥቶት ሊታይ የሚገባ መሆኑን ባለሙያዎች አሳስበዋል። ዩክሬን በአስቸኳይ የተኩስ አቁም እንዲካሄድና የሩሲያ ኃይሎች በሙሉ ከዩክሬን እንዲወጡ ዛሬ ከሩሲያ ጋር ለመደራደር የሄዱ መልእክተኞቿ ጠይቀዋል። የዩክሬን ፕሬዝደንት አውሮፓ አገራቸውን በአስቸኳይ የአውሮፓ ህብረት አባል አድርጎ እንዲቀበላት ጥሪያቸውን አስተላልፈዋል። የሩሲያ ዩክሬንን መውረር ተከትሎም ዓለም አቀፉ የዲፕሎማሲና ዘርፈ ብዙ ማዕቀቦች በሩሲያ ላይ መጣላቸው ቀጥሏል። በዩክሬንና በሩሲያ መካከል የሚደረገው ድርድር በዩክሬንና ቤላሩስ ድንበር አቅራቢያ እየተካሄደ ሲሆን፣ የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም የሩሲያ ወታደሮች ትጥቃቸውን እንዲያወርዱ ጠይቀዋል። ዘለንስኪ ለአውሮፓ ህብረት ባስተላለፉት የቪዲዮ መልእክታቸው የእኛ ግብ ከሁሉም አውሮፓውያን ጋር አብረን ለመሆን ከሁሉም በላይ ደግሞ ሁላችንም በእኩል አይን እንድንታይ ያስፈልጋል። እርግጠኛ ነኝ ይህ ፍትሐዊ ነው፣ ደግሞም ይቻላል ብለዋል። የኔቶ ዋና ጸሐፊ ጄን ስቶልትንበርግ ከዩክሬኑ መሪ ጋር በስልክ የተነጋገሩ ሲሆን የዩክሬን ህዝብና የዩክሬን ኃይሎች ስላሳዩት ጀግንነትና ተጋድሎ አድናቆታቸውን ገልጸዋል። ዋና ጸሐፊው ባስተላለፉት የትዊት መልእክትም የኔቶ አጋሮች ለዩክሬን የሚሰጡትን የአየር መከላከያ ሚሳይሎች፣ የጸረ ታንክ መሳሪያዎችና እንዲሁም የገንዘብ የሰብአዊ እርዳታዎችን አጠናክረው በመለገስ ላይ ይገኛሉ ብለዋል። በሌላም በኩል ሩሲያ የዩክሬንን መውረር ተከትሎ የተባበሩት መንግስታት ድርጅት ድንገተኛ ጠቅላላ ጉባኤ በጠራበት ዋዜማ በአገሪቱ ላይ ዲፕሎማሲያዊና ኢኮኖሚያዊ ማዕቀቦች እየተነባበሩ ይገኛሉ። በዛሬው ዕለት ከተጣሉት አዳዲስ ማዕቀቦች መካከል የእንግሊዝ ድርጅቶች ከሩሲያ ማዕከላዊ ባንክና የፋይናንስ ሚኒስቴር ጋር ማናቸውንም የንግድ ግንኙነት እንዳያደርጉ የሚከለክለው ይገኝበታል። ሲንጋፖር በተመሳሳይ የባንክ እንቅስቃሴዎች እና የውጭ ንግድ ገደቦች ጥላለች። ይህን ተከትሎ የሩሲያ መገበያያ ገንዘብ ዓለም አቀፍ ዋጋ በእጅጉ አሽቆልቁሏል። ማዕከላዊ ባንኳ ተጨማሪ ማዕቀቦች ተጥለውበታል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቻይና ከቡድን ሰባት በሚመራው ዓለም አቀፍ የመሠረተ ልማት እቅድ ጋር የራሷን ቤልት ኤንድ ሮድ እቅድ በማጣመር ከዩናይትድ ስቴትስ ጋር አብራ ለመስራት ፈቃደኛ መሆኗን አስታወቀች። የቻይና የውጭ ጉዳይ ሚኒስትር ዋንዊ ዛሬ ሰኞ እንደተናገሩት ዩናይትድ ስቴትስ ያለችበትና ሰባቱ የበለጸጉ አገሮች ቡድን ያወጡትን ቢልድ ባክ ቤተር ወርልድ ወይም ቢ 3 ደብሊው የተባለውን የዓለም አቀፍ ተነሳሽነት እቅድ ጋር አብሮ ለመስራት መስማማ መስማማታቸውን ገልጸዋል። ቢ 3 ደብልዩ የተባለው ዕቅድ ቻይና በታዳጊ አገሮች የመሰረተ ልማት ፍላጎት ላይ ተመስርታ የምታራምደውን ተጽዕኖ ለመቋቋም ጭምር ያለመ መሆኑን ተመልክቷል። የቻይና የውጭ ጉዳይ ሚኒስትር ከዩናይትድ ስቴትስ ጋር በተሻለ ሁኔታ መልሰን እንገንባ በሚል ተነሳሽነት የሚካሄደውን ዕቅድ በመቀላቀል በተሻለ ጥራት ለሕዝብ ጠቀሜታ የሚውሉ ምርቶችን ለዓለም እናቀርባለን ብለዋል። ዋንግ ይህን የተናገሩት በሻንጋይ ስምምነት መሰረት የዛሬ 50 ዓመት በዩናይትድ ስቴትስና በቻይና መካከል ግንኙነት የተመሰረተበትን ዕለት በሚያከብረው ዝግጅት ላይ ባሰሙት ንግግር መሆኑም ተመልክተዋል። ቤላሩስ የሩሲያን የኒውክለር ጦር መሳሪያ በቋሚነት በግዛቷ ውስጥ እንዲተከል መስማማቷን ዛሬ በሰጠችው ሙሉ ድምፅ አስታውቃለች። በዛሬው ዕለት ተቀልብሷል የተባለው ውሳኔ የቤላሩስን ገለልተኝነት የሚሽር ሲሆን ከሩሲያ ጋር ለምታደርገው ጠንካራ ወታደራዊ ልምምድ በር ይከፍታል ተብሏል። ባለፈው አሙስ በወታደራዊ ልምምድ ሰበብ ወደ ዩክሬን የሄዱት የሩሲያ ወታደሮችም ከዚሁ ከቤላሩስ የተንቀሳቀሱ መሆናቸው በዘገባው ተመልክቷል። ለውጡ ቤላሩስ ከሶቪየት ህብረት ነጻ ከወጣች ወዲህ ለመጀመሪያ ጊዜ በግዛቷ የኒውክለር መሳሪያ እንዲኖር የሚያደርግ መሆኑም ተገልጿል። በተያያዘ ዜናም ዩናይትድ ስቴትስ በቤላሩስ ያላትን የኤምባሲ አገልግሎት ላልተወሰነ ጊዜ መዝጋቷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። የኒውዮርክ ገዢ ካቲ ሁቹል ትናንት እሁድ ባስተላለፉት ውሳኔ በክፍለ ግዛቱ በሚገኙ ትምህርት ቤቶች በሙሉ እንደ ኤሮፓ አቆጣጠር ከመጋቢት ሁለት ጀምሮ የአፍና አፍንጫ መሸፈኛ ጭንብል ወይም ማስክ እንዲደረግ የተላለፈው ግዴታ መነሳቱን አስታውቀዋል። ኒውዮርክ ክፍለ ግዛት 2.7 ሚሊየን ሕጻናት ተማሪዎች ያሉ ሲሆን ከዚህ ውስጥ አንድ ሚሊየን የሚሆኑት በኒውዮርክ ከተማ ውስጥ የሚኖሩ መሆኑን ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት በቨርቹዋል ቻናል 57 ዲግሪስ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 21 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ከዶክተር እስከ ነርስ፣ ከነርስ እስከ ጽዳት፣ እስከ ዘበኛ በጣም ነው የማመሰግነው። እናንተ ባትመጡ ማለት ነው እኔ በራሴ ዝም በባህር ዳር ከተማ በሚገኘው ፈለገ ሕይወት ሆስፒታል ውስጥ የሚገኙ የሕክምና ባለሙያዎች ከደሞዛቸው ከአስር እስከ ሁለት መቶ ብር ያዋጡ ፈውስ የተሰኘ ማህበር አቋቁመው አቅም ለሌላቸው ታካሚዎችና አስታማሚዎች እርዳታ በመለገስ ላይ ይገኛሉ። ለዚያ ከተሰናዳ ዝግጅት የተቀነጨበ ነው ያሰማናችሁ። በሁለተኛው አጋማሽ ሙሉን ይዘን እንመለሳለን። አሁን ለእለቱ ወደ ያዝነው አብይ ርዕስ ዘገባችንን ውሰዳችሁ። ዩክሬን ውስጥ የሚገኙ አፍሪካውያን ደህንነታቸው ሊጠበቅ ወደሚችሉ ሀገሮች እንዳያልፉ በዩክሬን ድንበር በኩል የመታገዳቸው ነገር በጥልቅ እየረበሻቸው መሆኑን የአፍሪካ ህብረት የወቅቱ ሊቀመንበር የሴኔጋል ፕሬዚዳንት ማኪ ሳሌ እና የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገለጹ። ሁለቱ ሊቀ መናብር ማምሻውን በጋራ ባወጡት መግለጫ በግጭት ጊዜ ሁሉም ሰው ዓለም አቀፍ ድንበሮችን የማቋረጥ መብት እንዳለው አስታውሰው፣ አሁንም በዩክሬን ግጭት ውስጥ ያሉ ሰዎች ሁሉ ዜጎቻቸውን ዜግነታቸውና ዘራቸው ግምት ውስጥ ሳይገባ የዚህ መብት ተገልጋይ መሆን እንዳለባቸው አሳስበዋል። አፍሪካውያን ተቀባይነት በሌለውና ከሌሎች ጋር ተመሳሳይ ባልሆነ ሁኔታ መያዛቸውን የሚገልጹ ሪፖርቶች አስደንጋጭ ዘረኛና ና ዓለም አቀፍ ህግን የሚጥስ አድራጎት መሆኑን የአፍሪካ ህብረት ከፍተኛ ባለስልጣናቱ ጠቁመው ሁሉም ሀገሮች ዓለም አቀፍ ህጎችን እንዲያከብሩና ዘርን ግምት ውስጥ ሳያስገቡ ከጦርነት ለሚሸሹ ሁሉ ተመሳሳይ ርኅራሄና ድጋፍ እንዲያደርጉ ጥሪ አስተላልፈዋል። አጎራባች ሀገሮች ውስጥ ያሉ የአፍሪካ ህብረት አባል መንግስታት ኤምባሲዎቻቸውን ከዩክሬን ጦርነቱን እየሸሹ ድንበር ለማቋረጥ የሚሞክሩ አፍሪካዊ ዜጎችና ቤተሰቦቻቸውን ለመቀበልና አቅጣጫ ለማመላከት እያደረጉ ያሉትን ጥረት ሁለቱ የአፍሪካ ህብረት ሊቀ ሊቃነ መንበር አድንቀዋል። ከዚሁ የአፍሪካ ጉዳይ ሳንወጣ ዩክሬን ውስጥ ተኩስ አቁም አሁን እንዲቆምና የሩሲያ ኃይሎች በሙሉ ከሀገሪቱ እንዲወጡ ከሩሲያ ጋር ለመደራደር ዛሬ የሄዱ መልእክተኞቿ ጠይቀዋል። የአውሮፓ ህብረት ሀገራቸውን በአስቸኳይ በአባልነት እንዲቀበላት የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ጠይቀዋል። ዓለም አቀፉ ማህበረሰብ የዲፕሎማሲና ዘርፈ ብዙ ማዕቀቦችን ሩሲያ ላይ መጣሉን ቀጥሏል። ከዩክሬን ጦርነቱን እየሸሸ የሚወጣው ሰው ቁጥርም ከግማሽ ሚሊየን ማለፉን የተባበሩት መንግስታት ድርጅት አስታውቋል። ከዩክሬን የትምህርት ሚኒስቴር የተገኘ መረጃ እንደሚያሳየው በጥቅሉ 16,000 ተማሪዎች ካሏቸው አስር ዋና ዋና ከሚባሉ የአፍሪካ ሀገሮች መካከል ሞሮኮ፣ ናይጄሪያና ግብጽ ትልልቆቹ ናቸው። ናይጄሪያኑ ተማሪዎች አዶኒስ አወባላ ጄሲካ የሃርኪፍ ከተማ ነዋሪዎች ሲሆኑ፣ ጄሲካ ከተማይቱ ከወጡት መካከል አንዷ ነች። ቤት ያጠገብ ያለ ዛፍ ላይ ቦምብ ሲፈነዳ ዳየሁና ወዲያ ወጣው። የዛን ለት ባለወጣ ኖሮ በጣም ይቸገር ነበር። አሁን ሰው ለመሸሽ ሲሞክር ትራንስፖርት የለም። ከልቪቭ ከተማ ዩዝ ሆረድ ለመድረስ ታክሲ 700 ዶላር ይጠይቀሃል። በጣም በጣም ተወዷል። አዶኒስ እዚያው ሀርኪቭ ውስጥ በችግር ላይ እንዳለ ይናገራል። አብዛኛው ሰው ከተማይቱን ለቅቆ ወጥተዋል። የሀገሩ ሰው ካልሆንክ መግባባት ከባድ ነው። የሚያስፈልግህን ነገሮችን ማግኘት አትችልም። በተለይ መተኛ ቦታ አታገኝም። ሰው ጨርሶ አልተኛም። ብዙ ሰው የምድር ውስጥ ባቡር መሳፈሪዎች ውስጥ ገብቷል። እዚያ ደግሞ በጣም ይበርዳል። በተለይ በሌሊት እዚያ መቆየት በጣም ችግር ነው። ሌላ አማራጭ ስለሌለ ግን እዚያው ለመቆየት ተገድናል። ውስጥ ነን። ከተማይቱ ውስጥ ቦምብ ሲፈነዳ እንሰማለን። ታንዛኒያዊው ዴቪድ ኑሲያ የዩክሬኗ ሰሜን ምስራቃዊት ከተማ ሃርኪቭ ነዋሪ ነው። እርሱና ሌሎችም አፍሪካውያን ጓደኞቹና የሚያውቃቸው ውጥረት ውስጥ እንዳሉ ለአፍሪካ እንግሊዘኛ ዝግጅት ክፍላችን ባልደረባ ጃክሰን ሙቡንጋዩ ነግሮታል። አካባቢው በወታደራዊ አዋጅ ስር ያለ መሆኑንና ካለፈው አርብ ጀምሮ ከቤቱ አለመውጣቱን ዴቪድ ገልጿል። የሚያውቃቸው ሌሎች ግን ከዩክሬን ለመውጣት ወደ ድንበር አካባቢዎች መሄዳቸውን ተናግሯል። አንድ ባለፈው ሐሙስ ከቤተሰቡ ጋር መንገድ የጀመረ ጓደኛዬ አሁን ደውሎልኝ ነበረ። ፖላንድ ድንበር ላይ መድረሱ ነግሮኛል። ሌሎችም እዚያው ድንበር ላይ የደረሱ ተማሪዎችም መኖራቸውን ሰምቻለሁ። ይሁን እንጂ ድንበሩን ለማቋረጥ ተቸግረዋል። ከመካከላቸው አንዳንዶቹ አቅጣጫ ቀይረው በአቅራቢያቸው ወደሚገኙ የሃንጋሪ የሮማንያና ስሎቬኒያ ስሎቬንያ ድንበሮች እየሄዱ ነው። በዚያ በኩል ለመውጣት እየሞከሩ ነው። በሌላ በኩል ደግሞ ኢትዮጵያውያን ተማሪዎች አርብ ና ከአርብ በፊት በነበሩት ቀናት ድንበር አቋርጠው ወደ ፖላንድ እያመሩ እንደነበር ነግረውናል። አርብ ዕለት ያነጋገርናት ኢሌኒ እብሮ የመተባለች ተማሪ አውቶብስ እየፈለገች እንደነበር ገልጻለን ነበር። ቅዳሜ ዕለት ስለ ሁኔታው ጠይቀናት ድንበር መሻገሯንና፣ ነገር ግን ከሷ በተለየ በእስር ላይ የሚገኙ ሌሎች የቀደሙ ተማሪዎች ድንበርን መቋረጥ ማቋረጥ ወይም ደግሞ ከእስር ቤት መውጣት እንዳልቻሉ ገልጻለን። በስልክ አነጋግረናቸዋል። ተማሪዎቹን እንደ ገለጹልን በእስር ቤት ውስጥ ከሚገኙ ወደ መቶ ሀያ አካባቢ ከሚሆኑ ሌሎች እስረኞች ጋር እነሱም በእስር ላይ እንደሚገኙና ለመውጣትም ከፍተኛ ፍላጎት እንዳላቸው በስጋት ውስጥ መሆኑን መሆናቸውን ገልጸውልናል። አንዱን ተማሪ በስልክ አናግረነዋል። ቤተሰቦቻቸው ስላሉበት ሁኔታ ስላላወቁ ስማቸውን ለጊዜው በሌላ ስም ተክቶ እንዳነጋገረን አስቀድሞ አሳውቆናል እስቲ ጥቂት ቆይታ አድርገናል እናዳምጥ ወደ ዩክሬን የሄድከው መቼ ነው? ወደ ዩክሬን የሄድኩትን ከሶስት አመት በፊት ነው ሺ አስራ ስምንት ይሆናል። ለምንድን ነበር የሄድከው? በትምህርት ነበር። አሁን የት ናችሁ ያላችሁት? እኛ ለ ነው አሁን ካምፕ ነው። የዩክሬን ሬፊውጂ ካምፕ የሚባል አለ ሉሃስክ የሚባል ከተማ ውስጥ ሆኖ ትንሽ ከዛ ወጣ ብሎ የሆነ ጫካ ውስጥ ነገር ነው ያለው ካምፑ ማለት ነው። ከጦርነቱ በፊት ነው ካምፕ ውስጥ የገባችሁት? አዎ። ምን ያህል ጊዜ የሆናችሁ? አራት ወር የሆነ አለ፣ ስድስት ወር ሆነ አለ አስራ ስድስት ወር የሆነው አለ። ኢትዮጵያኖቹ ምን ያህል ትሆናላችሁ? ኢትዮጵያኖች አሁን እዚህ ያለ ነው አንድ አምስት ስድስት ነ ኤርትራኖች አሉ። ስንት ኤርትራያኖች? ፓኪስታኖች ኤርትራኖች ሁለት ናቸው። ጀርመን ያለ የኢትዮጵያ ኤምባሲ ያነጋግራችኋል? ትናንትና ኮንታክት ልናደርግ ነበረ። የጀርመን ያለ ሰው ወይስ? ልኬ እሚመልሱ ልኝ አልቻሉ። በተቀመጠው ስልክ ቁጥር ሞክራችሁ ነበር? አዎ አዎ ቀጥታ ደውዜ አዋርቻት ኔትወርክ አጋጣሚ አይሰራም ነበር እና ይቆራረጥ ነበረ ከዛ በኋላ ቮይስ ልኬላት ነበረ በምን ያለች ሙሉ የምትባል አምባሳደር ናት ወላጆቻችሁ የት ናቸው ወላጆቻችን እዚህ እንዳለን አብዛኞቻችን አያውቁም እንዲያውቁ አልፈለጋችሁም አዎ ምክንያቱም በዚህ ሰዓት ከዚህም ሳ በጦርነቱም አስደማሁን ያለንበት ሁኔታም በጣም መጥፎ ስለሆነ ልንነግራቸው አልፈቀንም ይጨነቃሉ በሚል ወላጆቻቸው ግን ዩክሬን ውስጥ መሆናቸውን እንደሚያውቁ ገልጸውልናል። አያይዘው ከአነጋገርናቸው በኋላ በዋትሳፕ የስልክ መስመራቸው ላይ ያነጋገርናቸው የሚገኙበትን ስፍራ የውጭውን ክፍል በቪዲዮ ቀርጸው ልከውልናል። በምስሉ ላይ እንደሚታየው በርካታ ወታደሮች በአካባቢው ሲንቀሳቀሱ ይታያል። በተጨማሪም እነዚህ ተማሪዎች እንደነገሩን እነርሱና ኢትዮጵያኖቹንና ኤርትራውያን ተማሪዎችን ጨምሮ በአጠቃላይ በዛ የታሰሩት ተማሪዎች ከጠባቂ ፖሊሶች ጋር ግጭት መፍጠራቸውን፣ እንዲወጡም ሲጠይቁ እንደነበር የሚያሳይ ምስሎችንም ልከውልናል። አነስ ያለ ቁጥር ያላቸው ለፖሊሶቹ ባሉበት የሚቃወሙ ወጣቶችንም የሚያሳይ ምስል አጋርተውናል። ቀደም ሲል እንደነገርናችሁ ያሉበትን ቦታ ቤተሰቦቻችን ስለማያውቁ በሚል ምስሉን ለራሳችን ይዘነዋል። በፖሊስ ድብደባ ተፈጽሞብናል ብሎናል ይኸው ተማሪ። እስቲ ወደዛው ልመልሳችሁ። እዚህ እንደውም ጠይቀናቸው፣ እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው፣ ደብድበውን ነው የመለሱን አስወጡን ብለን በጣም ብዙ ሰው ተመትቷል። ቪዲዮም አለን ቀርጸን ነበረ ደብድበው መልሰውን ነው ያስገቡን። እና የሚገርምሽ ነገር ደግሞ አሁን እኛ ያለንበት ካምፕ ታንክ ያልፋል፣ የጦርነት መሳሪያዎች ምናምን ያልፋሉ። ወታደሮች ናቸው በሙሉ የከበቡት ማለት ነው። እናንተ የተያዛችሁት ምንድን ነው? እኛ ወደ ሌላ ድንበር ስንሻገብ ነው የተያዝነው በህገወጥ። ወዴት? ወደ ሮማንያ። ፖላንድም አለ ሮማንያም አለ። ከጦርነቱ በፊት ማለት ነው። ትምህርታችሁን ጨርሳችሁ ነው ሳትጨርሱ? እኛ ነገር ትምህርታችንን ሳንጨርስ የትምህርት ፖስፊክ ካርድ የሚባል አለ። የትምህርት የተሰጠን ቪዛ ግማሹ ሲሰራ ተይዞ ካንስል ተደረገበት። አጋጣሚ ደግሞ ኢትዮጵያ በነበረው የጦርነት የመጡም ልጆች አሉ፣ በዛ ሰዓት ማለት ነው። ትግራይና ኢትዮጵያ በነበረበት ኮንፍሊክት የመጡ ልጆች አሉ። ወንዶች ብቻ ናችሁ ወይ? ሴቶች አሉ፣ አብረዋል። አንድ ሴት አለች ተማሪ፣ እዛው አነጋግሬ ነበር። ስሜ አብርሃም ይባላለሁ። አብርሃም፣ መቼ ነው ከኢትዮጵያ ዩክሬን የገባኸው? ዩክሬን ካቻ ምናምን የገባሁት። ምንድን ነበር ምትማረው? ላንጉጅ ነበር የምማረው። አንተም ድንበር ልታቋርጥ ስትል የተያዝከው? አሁን እሱም እንዳለች ስራ በስራ ምክንያት እንዲህ በምሰራበት ሰዓት ላይ ለተማሪዎች አይፈቀድም እና በትምህርት መተን ሪከርድ እየተያዘብን በሶስተኛው ካንስል ያደርጉታል። ከዛ በዛ ሰዓት ያው እዚህ ደግሞ መኖር ስለማይቻል ያለ ፖዚቲካ ቀጥታ ለመውጣት ነው ንሞክረው ስንሞጣ ይይዙናል እና በዛ ነው እዚህ የገባነው። እነዚህ ተማሪዎች መብራት እንደሌላቸው ስልክም የሚያነጋግሩት ተደብቀው መሆኑን ገልጸውልናል። በዩክሬን የኢትዮጵያ ኤምባሲ የለም። ራሻ ሩሲያ የሚገኘው የኢትዮጵያ ኤምባሲ ነው የዩክሬንን ጉዳይ የሚከታተለው። በኤምባሲውን ልናነጋገር ሞክረን አልተሳካልንም። በሌላ በኩል ደግሞ በጀርመን የኢትዮጵያ ኤምባሲ በፌስቡክ ገጹ ላይ ከአርብ እለት ጀምሮ በተደጋጋሚ በሚያሰፍረው ጽሁፍ በሩሲያና በዩክሬን መካከል በተፈጠረው ጦርነት ምክንያት ኢትዮጵያውያን ችግር እንዳይገጥማቸው ኤምባሲው ክትትል እያደረገ መሆኑን ገልጿል። ወደ ፖላንድ ድንበር አቋርጠው መሻገር ለሚፈልጉም ከፖላንድ የውጭ ጉዳይ ሚኒስቴር ጋር በመነጋገር ኢትዮጵያውያን ወደ ድንበሩ አቋርጠው ሊገቡ የሚችሉበትን ሁኔታ ማመቻቸቱን ገልጿል። በተቀመጠው የስልክ ቁጥር ላይ እኛም ለማግኘት ሙከራ አድርገን ነበር። በተጨማሪም ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ምላሽ ለማግኘት ለቃል አቀባይ አምባሳደር ዲና ሙፍቲን በተደጋጋሚ ደውለናል። ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል ተማሪዎቹም በዚሁ ስልክ ቁጥር ላይ ደውለው መልእክት ማስቀመጣቸውን ገልጸውልናል። እንደ ገባነው ቃል መሰረት የኢትዮጵያ መንግስት ምላሽ ለማግኘት ጥረታችንን እንቀጥላለን። እንዳገኘን ይዘን እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ራዲዮ በቴሌቪዥን እንለዋለን ምስላችን እየታየ ነውና የሚተላልፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ወሎ ነው የምንወስዳችሁ በቀጣዩ ዘገባ። የህወሓት ታጣቂዎች ቀደም ሲል ገብተውባቸው ከነበሩና አሁንም እንደያዟቸው ካሉ የሰሜን ወሎና የዋግምራ ዞኖች አካባቢዎች ተፈናቅለው ወደ አጎራባች አካባቢዎች የሄዱ ለብርቱ ችግር መጋረጥ መጋለጣቸውን እየገለጹ ነው። የሚፈናቀለው ሰው ቁጥሩ መጨመሩን በቆቦ፣ በሰቆጣ፣ በደባርቅ 60 ሺህ የሚጠጋ ተፈናቃይ በከፍተኛ ችግር ውስጥ መሆኑን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን አስታውቋል። የዋጃ ነዋሪ የነበሩና ንብረታቸው በህወሀት ታጣቂዎች መዘረፉን የተናገሩት ስማቸውን መጥቀስ ያልፈለጉ ተፈናቃይ የሚበሉት በማጣታቸው ወደ ቆቦ ለመሰደድ መገደዳቸውን፣ አሁን መጠለያ ጣቢያ ውስጥ ለከፋ ችግር ተጋልጠው እንደሚገኙ ተናግረዋል። ዘገባው የተሰናዳው ባስቴር ምስጋና ነው። እኚሁ ተፈናቃይ ሁኔታውን ከሚያስረዱበት ይጀምራል። ወሬ እየታረደበት ነው በጉ እየታረደበት ነው ኦብ እየተወሰደበት ነው። እናንተ የብልጽግና ገዳፊዎች ከሆናችሁ ሙጡ ሙጡ፣ እናንተ አንፈልግም ሙጡ ብሎ ሶስት ቀን በቃ በረድ። ህዝቡ ጉዞ ይወጣል። ቦታውን ምንሸጠዋለን እርሻውን ምንሸረሽነዋለን ለራሳችን። እናንተ እርስዎ የት ነው የነበሩት? ቦታው እስኪ ንገሩ። ዋጃ የት ነው ያሉት? አሁን ቆቦ ቆቦ ቆቦ ምን ውስጥ ነው ያሉት መጠለያ ሊናይቆልን ይባላል እዛ ነው ያለን። እኔ አሁን አንድ ጊዜ አካል የሚጎደለ ነው ንብረቴ በሙሉ ወደ ሰላሳ ኬሽ ያላነሰ ጤፍ ወስዷል። የአንድ ጓደኛዬ ወደ ሰላሳ ኬሽ ወስዶበታል። ብር ውሀ አራት መቶ ሺህ ብር ያላነሰ ወስዶበታል። አንድ ጓደኛዬ ደግሞ ፋርማሲ እንደዚህ ተዘርፎበታል። በገጠር ሀብት ግመብ ታድርጎባቸዋል። በቃ አሁን ስቃይ ላይ ነው ያለው ህዙ የህወሀት ታጣቂዎች የአማራ ክልልን አካባቢዎች ተቆጣጥረው በነበረ ጊዜ ቁጥሩ ወደ አንድ ሚሊዮን ተኩል የሚጠጋ ተፈናቃይ እንደነበር የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ዘላለም ልጅ አለም አስታውሰው ወደ 1 ሚሊዮን 200 ሺህ የሚሆኑትን ወደየአካባቢያቸው መመለሳቸውን ለአሜሪካ ድምፅ ገልጸዋል። 1.4 ሚሊዮን ከአሁን በፊት ተፈናቅላለ። 9.3 ሚሊዮን ኢኮኖሚካሊ አፌክትድ ይሆናሉ። ከሌሎች ክልሎች ደግሞ ወደ 9 9000 አካባቢ የሚሆኑ ተፈናቃዮች ድጋፍ የሚደረግላቸው አሉ። ከሌሎች ክልሎች ተፈናቅሎ ይመጡ ከሌሎች ክልሎች ከኦሮሚያ፣ ትግራይ ከደቡብ ከቤንሻንጉል የተፈናቀሉ ወደ 900 ሺ አካባቢ የሚጠጉ አሉ። በድምሩ አጠቃላይ አስራ አንድ ነጥብ ስድስት ሚሊዮን ሕዝብ ነው ሰብአዊ ድጋፍ የሚያስፈልገው እና ይህንን ድጋፍ በአሁኑ ሰዓት እየሰጠን ያለንበት ኦልሞስት እስከ ትናንትና ድረስ አንድ ነጥብ አንድ ሁለት ሚሊዮን ኩንታል ምግብ ለነዚህ በጦርነቱ ምክንያት የተጎዱ የህብረተሰብ ክፍሎችን ድጋፍ እያደረግን ያለንበት ሁኔታ ነው ያለው። ክልሉ ውስጥ አስቸኳይ የምግብ እርዳታ የሚያስፈልገው 11.6 ሚሊዮን ሰው እንዳለ በተደጋጋሚ መግለጻቸውን የሚናገሩት ኮሚሽነር ዘላለም አሁን ከሰባት ሚሊዮን በላይ የሚሆነው ሰው በመንግስት በሚደረግለት ድጋፍ እየተረዳ መሆኑን ገልጸዋል። አብዛኛውን ከሰባት ሚሊዮን ህዝብ በላይ ድጋፍ እያደረገ ያለ መንግስት ነው። ረጂ ድርጅቶች በተወሰነ ደረጃ ለምሳሌ ደብሊው ኤፍ ፒ ወደ ዘጠኝ መቶ ሺህ አካባቢ እንደዚህ ድጋፍ እያደረገ ያለበት ሁኔታ አለ የጆፕ የሚባል ጆይንት ኦፕሬሽን ኢመርጀንሲ ፕሮግራም ይባላል ካቶሊክ ሪሊፍ ሰርቪስ አማካኝነት ድጋፍ የሚያደርግ እነሱ ኦልሞስት ወደ 3 ሚሊዮን አካባቢ ድጋፍ እያደረጉ ያሉበት ሁኔታ ነው ያለ ከዛ በተረፈ ግን ሌሎች እርዳታ ሰጭ ድርጅቶች ምንም ዓይነት ድጋፍ እያደረጉ አይደለም። አሁንም በህወሀት ታጣቂዎች ተይዘው ባሉና ገበያቸው የተጎዳ ሰዎች አካባቢያቸውን ለቀው በመውጣታቸው ለከፋ ችግር የተጋለጡ ስልሳ ሺህ የሚጠጉ ተፈናቃዮች ድጋፍ እንደሚያስፈልጋቸው ተናግረዋል። አሁን ባለው ሁኔታ በሰሜን ወሎ ራያ አላማጣ አካባቢ የአሸባሪውና ና ወራሪው ኃይል የሚያደርጉትን ኮሳ በመኖሩ ምክንያት ተፈናቅለው ቆቦ ላይ የተጠለሉ የህብረተሰብ ክፍሎች አሉ። በተመሳሳይ በአበርገሌ፣ በሰቆጣ ዙሪያ እንደ በዝቋላ አካባቢ አሁንም ጠላት የሽብር ተግባር እየፈጸመ ያለበት ሁኔታ ከመኖሩ ጋር ተያይዞ ተፈናቅለው በሰቆጣ እና ዝቋላ ከተማ ላይ ተጠልለው የሚገኙ ከፍተኛ ቁጥር ያለው የህብረተሰብ ክፍል አለ። በተመሳሳይ በኦነግሸኔ አማካኝነት በተፈጠረ የጭፍጨፋ ያን ጭፍጨፋ አምልጠው የመጡ እና የተፈናቀሉ በደብረ ብርሃን ተጠልለው የሚገኙ ህብረተሰብ ክፍሎች አሉ። እነዚህም በአጠቃላይ ወስዶ ሲታይ ደብረ ብርሃን ከ30 ሺ በላይ፣ ቆቦ ከ29 ሺ አካባቢ፣ በተመሳሳይ ሰቆጣ አካባቢ ተጠልለው የሚገኙ 30 ሺ አካባቢ የሚጠጉ ህብረተሰብ ክፍሎች በአሁኑ ሰዓት ተፈናቅለው ያሉበት ሁኔታ ነው ያለን። በሌላ በኩል በዚህ በሚቀርበው ከሰዎች ማፈናቀል ና ከሰብአዊ መብት ጥሰት ጋር በተያያዘ በሚቀርቡት ውንጀላዎች ላይ ህወሓት ለጊዜው ወይም ደግሞ ይህንን በተመለከተ አሁን ያለው ነገር የለም። ነገር ግን ቀደም ሲል በጦርነት ውስጥ ባሉት ተሳትፎዎች በሰብአዊ ሰዎች ላይ ወይም በሰላማዊ ዜጎች ላይ ጥቃት እንደማያደርሱ በቃል አቀባዩ አቶ ጌታቸው ረዳ አማካኝነት ተደጋጋሚ መግለጫ ሲሰጡ ተደምጠዋል። በተጨማሪም ደግሞ የኢትዮጵያ መንግስት በአሸባሪነት የፈረጀው ና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ መንግስት ኦነግ ሸኔ የሚለው ቃል አቀባይ በሰላማዊ ሰዎች ላይ ምንም አይነት ጥቃት አናደርስም ሲሉ ማስተባበላቸው ይታወሳል። በሌላ በኩል ኮሚሽነር ዘላለም ልጃለም ከዚህ ከተጠቀሱት ተፈናቃዮች በተጨማሪ ከሰሜን ጎንደር 197 ሺህ ሰዎች ተፈናቅለው ደባርቆ ውስጥ እንደሚገኙ አስቴር ምስጋናው ባሰናዳችው ዘገባ ላይ ነግረዋታል። አሁን እነዚህን ተፈናቃዮች ወደ መጠለያ ውስጥ ለማስገባት እየሰሩ መሆናቸውን፣ አልባሳቶችን እያቀረቡ መሆናቸውን ነገር ግን ከሚፈለገው በላይ ከሚጠበቀው በላይ በርካታ ነገሮች እንደሚያስፈልግና የዓለም አቀፍ ተቋማትም የሚጠበቀውን ያህል እርዳታ እየለገሱ ባለመሆኑ ጥሪን አቅርበዋል። የዜጎችም ለተፈናቃዮች እርዳታን እንዲለግሱ ጠይቀዋል። አማራ ክልል ውስጥ ለሚገኙ አስቸኳይ የምግብ እርዳታ ለሚያስፈልጋቸው መንግስት በወር ከአንድ ሚሊየን አንድ መቶ ሺህ በላይ ኩንታል እህል እያቀረበ እንደሚገኝም ገልጸዋል። ዘገባው የአስቴር ምስጋናው ነው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የምናስደምጣችሁ። ዩክሬን ቆየን፣ ወደ አማራ ክልል ወሰድ ናችሁ። አሁን ደግሞ እስቲ ወደ ዚምባብዌ እንለፍ። በተከታዩ ዘገባችን የዚምባብዌ ፖሊሶች ቅዳሜ ዕለት የነበረ የተቃዋሚ ፓርቲን ሰልፍ ለመበተን ውሾችና አስለቃሽ ጭስ ተጠቅሟል። ይህ በሆነበት ቀን የሀገሪቱ ፕሬዚዳንት ኤመርሰን ሞንጋጋ ጥቂት ኪሎ ሜትሮችን ፈንጠር ብለው ያለምንም እክል ለታዳሚዎች ንግግር አድርገዋል። ከመዲናዋ ሀራሬ በደቡብ ምዕራብ በኩል ከምትገኘው ኮክዌ ኮሎምቦስ ማቡንጋ የተላከውን ዘገባ ሀብታሙ ስዩም ያሰማናል። ፖሊስ የተሰማራባቸው በሺዎች የሚቆጠሩ መሪያቸው ኔልሰን ቻሜሳን በመጠባበቅ ላይ የነበሩ ሰልፈኞች ይሄ መጣል ብለው የጠበቁ አልነበሩም። ፖሊስ ይህንን ስብሰባ ለመበተን ውሾችና አስለቃሽ ጭስን ተጠቅሟል። ይህን የማድረጉ ምክንያት ደግሞ ሰልፉ ከመቶ በላይ ሰዎች ያሉበትን ስብሰባ የሚከለክለውን የኮቪድ-19 የቁጥጥር ደንብን ጥሷል የሚል ነው። ፋድዛይ ማሂሪ የተቃዋሚው የህዝብ ቅንጅት ለለውጥ ፓርቲ ቃል አቀባይ ናቸው። where we saw a regrettable selective application of the law የሚያስቆጭ መድሎ የተሞላበት የሕግ ትግበራ በዚምባብዌ ፖሊስ በኩል እየተመለከትን ነው። በፕሬዝዳንት ምናንጋጋዋ ትዕዛዝ ፖሊስ ከሀገሪቱ ሕገ መንግስት በተቃራኒ ሰልፉን ለማገድ ተንቀሳቅሷል። የምናንጋጋዋ ሕዝባዊ ሰልፎች እንዲከናወኑ ሲፈቀድ፣ የእኛ ሰልፍ ግን ካላንዳችን ማብራሪያ ታግዷል። ከዚህ በተጨማሪ የሚያሳስበው ነገር የኮቪድ-19 ደንቦች የዲሞክራሲ ምህዳሩን ለማጥበብ በመሳሪያነት መዋላቸው ነው። እንደ ዜጎች ቅን ድርጅት ለለውጥ ፓርቲ ለሁሉም የተደላደለ የመጫወቻ ሜዳ መጠየቃችንን እንቀጥላለን። የፖሊስ ጉዳይ የሚመለከታቸው የዚምባብዌ የውስጥ ጉዳይ ሚኒስትር ካዝምቤ ካዝምቤ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። መቀመጫቸውን ሐራሬ ላይ ያደረጉት ሪጆይዝ ንጉዌና የፕሬዚደንት ምንጋጓ አስተዳደር የቀደመውን የሮበርት ሙጋቤን አስተዳደር ፈለግ እየተከተለ ነው ባይ ናቸው። ሁሉም ነገር መልካም ሆኗል እያለ በአገሪቱ ላይ የተጣሉ ማዕቀቦች እንዲነሱ ሲጠይቅ የሰነበተው የፕሬዝደንት ኤመርሰን ምንጋጋዋ መንግስት ተቃዋሚዎችን ስብሰባ እየበታተነ ይገኛል። በሮበርት ሙጋቤ ዘመን ዛኑ ፒኤፍ ተቃዋሚዎችን ሲጨቁንበት የነበረው ነውረኛ መንገድ አሁንም መኖሩን ጠቋሚ ነው። መንግስት ተቃዋሚዎችን የሚይዝበትን መንገድ ካልቀየረ በቀር ከማዕቀብ ጋር በተያያዘ ለውጥ አይኖርም ማለት ነው። ሕዝቦች የፈለጉት አዲሱ አስተዳደር ይሄ አይደለም። አሁንም የምንገኘው በሙጋቤ ዘመናት ውስጥ ነው። ንኩቲ ውጃኒሪ ሮሃቾ አውሳድ ዋጋድሪ ተቃዋሚዎች በቀጣይ ቀን ከሐራሬ ደቡብ ምዕራብ አቅጣጫ 300 ኪሎ ሜትሮች ላይ በምትገኘው ኩዌክዌ ከተማ ሌላ ሰልፍ ለማከናወን አቅደው ነበረ። በተመሳሳይ ፖሊስ በወሰደው እርምጃ አንድ ሰው መገደሉንና 17 ገደማ ደግሞ መቁሰላቸውን ኤኤፍፒ ዘግቧል። ሀገሪቱ በአውሮፓውያኑ የካቲት 26 ከ2018 ምርጫ ወዲህ ክፍት የሆኑ አንዳንድ የፓርላማ ወንበሮችን ለማሟላት ምርጫ ታከናውናለች ተብሎ ይጠበቃል። የተከበራችሁ አድማጮች የዜናና የትንታኔ መጽሔት ዝግጅታችን የሚተላለፍበት ክፍል ተጠናቀቀ። ወደ ሁለተኛው አጋማሽ የሚወስደንን መንገድ ጀምረናል። የሁለተኛው አጋማሽ ሰፋ ያሉ ሳምንታዊ ቅንብሮቻችንን ከማስደመጣችን በፊት ግን በፕሮግራማችን ላይ አስተያየት፣ ጥቆማ ካላችሁ እንዴት ትልኩልናላችሁ? የትስ ታገኙናላችሁ?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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ወደ ሁለተኛው አጋማሽ ዝግጅታችን አለፍን። የሰኞ ምሽት የሰኞ ምሽት ጤና ነው። የምሽቱ የሁለተኛው አጋማሽ የመጀመሪያ ቅንብር በዛሬው የሰኞ ምሽት የጤና ዝግጅታችን ወደ ደቡብ ክልል እንወስዳችኋለን። በደቡብ ክልል የወባ ወረርሽኝ በድጋሚ እየተስፋፋ ነው ይላል። ክልሉ ከአስር ዓመታት በኋላ እንደገና በተቀሰቀሰው የወባ ወረርሽኝ ባለፉት ስድስት ወራት ብቻ 24 ሰዎች ሕይወታቸው ማለፉን የክልሉ ጤና ቢሮ አስታውቋል። የወረርሽኙ የስርጭት መጠንም 23 በመቶ መጨመሩን የጤና ቢሮ የበሽታ መከላከልና ጤና ማጎልበት ዳይሬክተር አቶ ማሌ ማቴ ለአሜሪካ ድምጽ ተናግረዋል። በሽታው እንደ አዲስ መሰራጨት የጀመረው የኬሚካል ርጭት ባለመካሄዱ ከተለያዩ የዓለም አቀፍ ተቋማት ይለገስ የነበረው የአልጋ አጎበር በመቋረጡና በመዘናካት ምክንያት እንደሆነም ተገልጿል። ስርጭቱን ለመግታትም የተጓደሉትን ነገሮች ማሟላት እንደሚያስፈልግ ኃላፊዎቹ ተናግረዋል። የኋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። የበሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዲሬክተር አቶ ማሌማቴ እንደተናገሩት በደቡብ ክልል የወባ ወረርሽኝ ከ10 ዓመታት በኋላ እንደ አዲስ በክልሉ በ30 ወረዳዎች ተከስቷል። አንድ በሽታ ወረርሽኝ ተከሰተ የሚባለው የዚያ በሽታ ታሪክ አጠቃላይ ያለው ነባራዊ ሁኔታ ታይተው የምታወቅበት በቁጥር ሊሆን ይችላል። በአጠቃላይ በስርጭት፣ በቦታ፣ በጂኦግራፊካ ሊሆን ይችላል። በዛ ነው ዲፋይን የሚደረገውና ለምሳሌ እንደ ወባ በሽታ ከወሰድን ባለፉት አምስት ዓመታት ያለው አጠቃላይ ትረንድ ይወሰዳል። በየዓመቱ በሳምንት ነው አናላይዝ የሚደረገው። የምትነት ነው ይሄ ቁጥርና በየሳምንቱ ስንት ሰው ይታመም ነበር የሚለው ቁጥር ተወስደው ያለፉት አምስት ዓመታት ሁለተኛው ትልቅ ቁጥር የሚባለው ይወሰድና ከዚያ በላይ ከርቡ መውጣ ከሆነ የወባ ወረርሽኝ ተከሰተ ነው የምንለውና በብዙ ወረዳዎች ላይ ይሄንን ከርቭ እያለፈበት ሁኔታ ነበር። በዚህ አመት ማለት ይቻላል አክቹአሊ አሁን ጊዜው አሁን ባለው ሁኔታ በተወሰነ ደረጃ እያገዘን ነው። እኛም በጣም በርካታ ኢንተርቨንሽን እየተሰራ ነው። በንቅናቄ እየተሰራ ነው። ቅድም እንዳልኩ በዚህ ምክንያት እየቀነሰ ነው ያለው ነገር ግን በነዚያ ቅድም ባልኳቸው ወራቶች ውስጥ ወረሽኝ ነበር በክልላቸው ዲሬክተሩ ስርጭቱ ወደ 23 በመቶ ማሻቅብን ገልጠው ምን ማለት እንደሆነ ም አስረድቷል ይሄ ጭማሪ ያለው ስባል እንግዲህ በዚህ አመት ባለፉት ስድስት ወራት በበጀት አመቱ ከሀምሌ አንድ ጀምሮ እስከ ታህሳስ 30 ያለውን ቁጥር ስንወስድ አምና በተመሳሳይ ወቅት 2003 ከሀምሌ 1 እስከ ታህሳስ 30 ያለው የታመመ ሰው ቁጥርና የዚህ አመት በተመሳሳይ ወቅት ተመርምሮ ወባ የተገኘባቸው ሰዎች ቁጥር ስታይ ነው። በዚህ አመት 148507 ሰዎች ናቸው። አጠቃላይ የወባ በሽታ በደማቸው ውስጥ እንዳለ ተመርምሮ ማውቀች ያሉት። አጠቃላይ በወባ ህመም ስሜት ላቦራቶሪ የታዩት ወደ 837401 የሚሆኑ ሰዎች ናቸው። እንግዲህ በዚህ አመት ጨምረናል ስንል ባለፈው አመት የነበረው ቁጥር ከዚህ በ23 በመቶ ያነሰ ነበር ማለት ነው። ይህም ማለት ከ115 ሺህ አካባቢ የነበረው አሁን ከ30 ሺህ በላይ ሰው በዚህ ዓመት በስድስት ወር ተጨማሪ ታሟል ለማለት ነው። አቶ ማልን በክልሉ በተከሰተው የወባ ወረርሽኝ ባለፉት ስድስት ወራት የሞቱ ሰዎች እንደነበሩም ገልጧል። እስከ ስድስት ወር ባለን መረጃ ሀያ አራት ሰዎች በወባ በሽታ ምክንያት ህይወታቸው እንዳለፈ ያሳያል። ይሄ ቁጥር ቀላል አይደለም። ቅድም እንዳልኩት የወባ በሽታ ማስወገድ ፕሮግራም ሲጀመር ሞቱን ዜሮ ማድረግ ነው፣ የምታመሙ ሰዎችንም ቁጥር ወደ ዜሮ ማስጠጋት ነው እና ከዚህ አንጻር ስታይ ይሄ ቁጥርም ተቀባይነት የለውም፣ ጠንክሮ መስራት ያስፈልጋል። በክልሉ ወረርሽኙ በስፋት የጨመረባቸውን ዞኖች አስታውቀዋል። በአብዛኛው ለወባ መራቢያ ምቹ የሆነ መልክዓ ምድር ካላቸው አካባቢዎች በተለይ የጋሞ ዞን፣ ደቡብ ኦሞ ዞን፣ ወላይታ ዞን ጎፋ ዞን እነዚህ አምስቱ ማቅሮች አጠቃላይ የክልላችን የወባ ጫና 60 ፐርሰንት በአብዛኛው ያለው በእነዚህ አካባቢዎች ነው በእርግጥ ቀላል የማይባል ቁጥር በእነዚህ መካከለኛ ዞኖች ብለን የምንጠራቸው በስልጤ ጉራጌ ሀላባ ከምባታ ጠንባሮ ሀዲያ በእነዚህም አካባቢዎች በተለይ ወባ በጣም የቀነሰባቸው አካባቢዎች ነበሩ እነዚህ አካባቢዎች ወረሽኙን ለመከላከል የፌዴራል ጤና ጥበቃ ሚኒስትርና የክልሉን የህብረተሰብ ጤና ኢንስቲቱት ጨምሮ ከተለያዩ አጋር አካላት ጋር የተደረገው እንቅስቃሴ እንዲሁም ወባን ማዕከል ያደረገ የህክምና አገልግሎት የተሰጠ በመሆኑና የመድኃኒት አቅርቦት በመኖሩ ጉዳቱን መቀነስ ተችሏል ነው ያሉትም። ወረርሽኑ እንደ አዲስ የተስፋፋበትና ለመከላከል ቢሮ አድርጓል ያሉትንም ጥረት አቶ ማሊ አብራርቷል። አቤት ኬሚካል የምንለው የጸረ እጭ የምናጠፋበት ኬሚካል ገበያ ላይ ኦልሬዲ በሀገሪቷ ገበያ ላይ የለም። በተመሳሳይ በመደበኛነት ድሮ እንደምናደርገው በማይሆኑ አካባቢዎች ላይ የወባ ኬሚካል ወይም የጸረ ወባ ትንኝ ኬሚካል የመርጫት ስራዎች አልነበሩም። ባለፉት ሁለት ዓመታት የነበረው ምንድን ነው? ትልቅ ችግር የነበረባቸው ቦታዎች ወረርሽኝ በተከሰተባቸው ቦታዎች ላይ ብቻ እየለየን ፎካል ስፕሬ የምንለው ወረርሽኙን ለመቀነስ የምናደርገው ምክንያቱም በበቂ መጠን ኬሚካሉ ስላልነበር እነዚህ ስራዎችን ናቸው ሲሰሩ የነበሩት። የጋሞ ዞን ጤና መምሪ ኃላፊ አቶ ወንድም አገኝ ታዬ በአርባ ምንጭ በአርባ ምንጭ ዙሪያ ወረዳ፣ በዳሪማሎ እና በሚራብ አባያ ወረዳዎች ወረርሽኑ መከሰቱና አምስት ሰዎችንም መግደሉን ገልጧል። ለመከላከል ኮሚኒቲ ውስጥ የአጎበር ስርጭት አድርገናል። ሌላው ያደረግነው አጎበር ማስተራቀስ ብቻ ሳይሆን ቢንቢ መራቢያ ቦታዎችን ማቃፈንና ማፋሰስ ሰርተናል። ቢንቢ ሊራባባቸው ችሎ ጨፌዎችን መጨፍጨፍ ሰርተናል። የኬሚካል እጥረት ቢኖርም በተቃጠለ ዘይት ቢንቢ ሊራባ የሚችልባቸው ቦታዎች ላይ እንደ እሱ አድርገናል። ነገር ግን ወባው ሊኖር የቻለው ሀይቅ ዳር አካባቢ ወይም ወንዞች ባሉበት አካባቢ ከርከረውና ዝንጀሮ ወደ ማሳቸው ስለሚመጣ አርሶ አደሩ ማሳውን ሲጠብቅ ሲያድር ነው። ቢንቢው እዛ ጋ ያገኘው እንጂ ኮሚኒቲው ላይ አይደለም። የወላይታ ዞን ጤና መምሪያ ኃላፊ አቶ አሳምኖ አይዛ በበኩላቸው በዞኑ በወባ በሽታ የሚታሙ ሰዎች ቁጥር መጨመሩን ጠቅሰው በወረርሽኝ ደረጃ ግን የሚገለጽ ስርጭት አለመኖሩን በስልክ ለአሜሪካ ድምፅ ተናግሯል። በተወሰነ ቁጥር የመጨመር ካለ መጠቀም በወረርሽኝ መልካም ሆን ለችግር የተዳረገ ነገር የለም። ለሰዎች ህይወት እልፈት ምክንያት የሆነውና በክልሉ በስፋት ስራቸው የወባ በሽታ አይነት በተለምዶ የጭንቅላት ወባ የሚባለው እንደሆነ ነው የክልሉ የበሽታ መከላከልና ጤና ማጎልበት ዲሬክተሩ አቶ ማሌ ተናገሩት። አጠቃላይ እንደ ክልል ስታይ 60 ከመቶ የሚሆነው ፕላስሞዲየም ፋልሲፓረም የምባለው በተለምዶ ጭንቅላት ወባ ሰዎች የምሉት ነው። ፕላስሞዲየም ቫይቫክስ 40 ከመቶ ድርሻውን ይይዛል። ነገር ግን ይሄ በሁሉም አካባቢ ተመሳሳይ አይደለም። አቶ ማሌ የህብረተሰቡ የአልጋ ጎበር በመጠቀም የአቆሩ ውሃዎችን በማፋሰስ እንዲሁም የወባ በሽታ ምልክት ከታየባቸው ወደ የጤና ተቋም በመሄድ ጉዳቱን እንዲቀንሱም ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳሙ አድማጮች ለምሽቱ የያዝነውን የጤና ዝግጅታችንን ነበር ያስደመጥናችሁ። ተከታታይ ዝግጅቶች ነበሩን። የምሽቱ ስፖርትም ተራውን እየጠበቀ ይገኝ ነበር። የዓለም እግር ኳስ ማህበር ፊፋና የአውሮፓ እግር ኳስ ማህበራት ህብረት የሩሲያ ብሔራዊ ቡድንና የሀገሪቱ ክለቦች ከሁሉም ውድድሮች ማገዳቸውንም ያስታወቀ ዘገባ ይዘን ነበረ። አሁን የደረሰን ቃለ ምልልስ ከጀርመን ከሚገኘው የጀርመን በኢትዮጵያ በጀርመን የኢትዮጵያ አምባሳደር ሙሉ ሰለሞን ጋር የተደረገ ቃለ ምልልስ አሁን ከስቱዲዮ ባልደረባይ ሰለሞን አባተ ቆይታ አድርጎ አስቀምጦልናል። በዚህ ምክንያት ቀሪ ዝግጅቶቻችንን አጥፈን ወደዚያው ቃለ ምልልስ የመጀመሪያ ክፍል እናልፋለን። ጤና ይስጥልኝ እንደምናመሹ ክብርት አምባሳደር። ጤና ይስጥልኝ እንደምናመሹ እርሶም ሰላም ነዎት? እግዚአብሔር ይመስገን። እሺ እስቲ ማንነቶን እና ኃላፊነቶን ይንገሩኝ ለአድማጮቼ ለማስተዋወቅ። እሺ እኔ ስሜ ሙሉ ሰለሞን ብዙነህ እባላለሁ የኢትዮጵያ ልዩ መልዕክተኛ እና ባለሙሉ ስልጣን አምባሳደር በበርሊን ጀርመን ሲሆን የምሸፍናቸው ሀገሮች ጀርመን፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫክ ሪፐብሊክ እና ዩክሬን ናቸው። እንደዚሁም አሁን ሌሎች ከተዘጉ በኋላ ስዊድን፣ ዴንማርክ ኖርዌይ እና ፊንላንድን እጨምራለሁ። እንግዲህ ሰፊ ነው፣ ግማሽ አውሮፓን እኮ ማለት ነው። ክብርት አምባሳደር ሰፊ ነው። አካባቢ ሌላ ሰው ተተክቶ እስከ ወስድ ድረስ ያው ችግሩን መስራትና ማለፍ ግድ ይለናል። እውነት ነው። እሺ ስዊድን ማናቸው? ሌሎቹ ከስዊድን ሌላ ስዊድን ስዊድን ጋር ያው ስዊድን የሚሸፍናቸው ስዊድን፣ ዴንማርክ፣ ኖርዌይ ኤንድ ፊንላንድ። እሺ እሺ እንግዲህ እርስዎ በዩክሬንም አምባሳደር እንደመሆኖ አሁን ያለው ሁኔታ ለመሆኑ ምን ያህል የከፋ ነው? ክብርት አምባሳደር። እንግዲህ ጦርነቱ ድንገት ስለሆነ የጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን ያስፈቅዱና ኦንላይን ተማሩ ብትሄዱ ይሻላል፣ ክፉ ለግብ መዘጋጀት ይሻላል፣ እርግጠኛ መሆን ስለማይቻል እያልን የነገርናቸውን ቢሆኑ አልወጡም። ከመቼ ጀምሮ ነበር ይህንን ማሳሰቢያ የምትሰጧቸው? ከወር በፊት ጀምሮ እንደዚሁ ኦኔንድ አልፎ አልፎ ስጋት ሰማቸው አስተማሪዎችን አስፈቅዱና ኦንላይን ትምህርቱ ቢሰጧቸው አድርጎ ካልሆነ ከአስራ አምስት ቀን በፊትም እንደዚሁ ካልሆነ በቃ ትታችሁ ትሄዱና ኦንላይን አመልክቱ እያልኳቸው ነበር። አንዳንዶቹን፣ ብዙዎችን ማግኘት ባልችልም ላገኘኋቸው እየነገር ተነጋገሩ፣ ተደዋውሉ እያል ተማሪዎቹ ግን አሁን እንደነገሩኝ መምህራኖቹን ሲጠይቁ አይቻልም፣ እንዲያውም ዲስኳሊፋይ እናደርጋችኋለን ዲግሪያችሁን አታገኙም፣ አስረሳችሁን አታገኙም ስለሚሏቸው አንዳቸውም አልወጡም። አንዳቸውም እንትኑ ከተጀመረ በኋላ ነው ሁሉም መውጣት የጀመሩት እና አርባ ሰባት ያህል ተማሪዎች አሉ። ጥሩነቱ በቴሌግራም ኮኔክትር ናቸው ቻት ግሩፕ ነበራቸው እና በእሱ የተነሳ ሊወጡ የቻሉት አብዛኞቹ ወጥተዋል። ያልገቡም ገና የገቡ አሉ። አሁን ወደ ፖላንድ እና መንገድ ላይ ያሉ አሉ ግን በጥሩ ሁኔታ ነው ያሉት ሁሉም መንገድ ላይ። አሁን እንግዲህ ሁሉም ሰው ተጓዥ በሚሆንበት ጊዜ መንገድ ላይ ነዳጅ፣ በመኪና እንኳን የሚጓዙት ቤንዚን ማደያ ገብተው ውሃ፣ ለስላሳ ሚሪንዳ፣ ምናምን ትንሽ ኦቾሎኒ ምናምን ያገኛሉ። እሷን እየቆጠቡ እዚህ ቦርደር ድረስ ደርሰዋል። ቦርደር ላይም በጣም መጨናነቅ አለ። መቶ ሺህ ሁለት መቶ ሺህ የሚሆን ሰው አብዛኛው የዩክሬን ሕዝብም እንዳለ ነው ያለው። አሁን ሰልፉን የበለጠ ያጨናነቀው ከዩክሬን ወገን ከስልሳ አምስት ዓመት በላይ የሆነና ሴቶችና ህጻናት ብቻ እንዲያልፉ ስለሚደረግ ያን ስክሪን አውት ለማድረግ ያለው ሰልፍ አይፈጥንም። የኛዎቹም ሁሉም አት ሰው እንዳለ ነው ያለው። ከፖላንድ ወገንም አሁን የኛዎቹ ድንገት ደንግጠው ዝም ብለው የወጡ ነበሩ። ፓስፖርት፣ መታወቂያ ምንም ሳይዙ አሁን እሱም ሌላ ቻሌንጅ ነበረኝ ለሱ እሱንም እንደገና መንግስትን አነጋግረን የፖላንድ መንግስትን ባካችሁ አስገቡልን ማንኛውንም ማስገቡ ወደ መጠለያው ጣቢያ እየወሰዷቸው ከዛኛ በሁለት ሶስት ቀን የምንፈልገውን ዘዴ ፈጥረን እነሱን መታወቂያ የምንሰጥበት መንገድ እናዘጋጃለን ብለናቸው ሁሉም እንዲገባ ተደርጓል። የገቡት የገቡት ችግሮች ሲገጥሙ ወዲያው እየፈታን ነው። ይሄድ ነው። አሁን ሌሎች ጠረፍ ላይ ያሉት ደግሞ አሉ። ወደ ወደ ራሽያ ይሄዷሉ፣ ሀንገሪ ይሄዷሉ። እነሱ እነሱን ደግሞ ከሌላው አካል ጋር እየተነጋገርኩ ነው። እንደዚሁ እያደረግን ብቻ ኢንዲቪጁዋል እያንዳንዱ ሰው ችግር የተለያየ ስለሆነ የተለያየውን ችግር ሀያ አራት ሰዓት እኛ ቁጭ ብለን ነው የምንፈታው። አሁን የኔ ምክትል ሚስዮን መሪ አምባሳደር ተፈሪ እና ከሌላ ሰው ጋር እንዲሁም ከኢትዮ ፖሊሽ ማህበር ጋር በመሆን እዛው ፖላንድ ካሉ ከዋርሶ ካሉ ሰዎች ጋር ተመራርጠን እነሱን ይዘን እዛው ቦርደር ላይ ነው ያለው እሱ። አሁን እዛው ቦርደር ላይ ሆኖም ሰዎቹን የማግኘት ችግር አለ። የፖላንድ ቦርደር ላይ መረጃ ስለሚሰጧቸው ይደበቃሉ። ተደብቀው ይገባሉ። እሱሱም አለ። የፖላንድ ቦርደር ላይ ነው፣ ድንበር ላይ ነው። አብዛኛው ሰው ያለው ፖላንድ ድንበር ላይ ነው። አሁን ሌሎቹ ጋር ራሻ፣ ሃንገሪ እና ሌሎች ጋር በጣም አንድ ሰው፣ ሁለት ሰው ነው የገጠመን እንጂ አብዛኛው ሰው እዛ ያለው የገቡም አሉ። እኛንም ኮንታክት አድርገውን የገቡ አሉ። አንዳንዶቹ ፋሲሊቴት አድርገን ከገቡ በኋላ ይደበቃሉ። አሲፍ፣ ኤምባሲው ጎትቶ አንድ ነገር የሚያደርጋቸው ይመስል ያለድነው መረጃ እየሰጡ የሚያሳስቷቸው አሉ። አሁን ይህንንም ዜና የሚሰሙ ሰዎች ይህንን ኢንተርቪው በትክክል ቢረዱ ኤምባሲው እነሱን ለማገልገል ነው እዛ ያለ ነው፣ ሰው ልከን እዛ ያለ ነው እነሱን ለመርዳት ነው። በየደቂቃው የሚገጡትን ችግሮች እየፈታንላቸው ነው ያሉት። ያለ ፓስፖርት ሁሉ እንዲገቡ አድርገናል። ከዛም ሌላ ማረፊያ መንግስት የፖላንድ መንግስት ያዘጋጀው አለ። እሱንም ካልፈለጉ በእኛ በኩል ከኢትዮ ፖሊሽ ማህበር ጋርና ከሌሎች ጋር ዋርሶም ያዘጋጀ ነው አለ። እዚህም ፍራንክፈርትም፣ የተለያየ ቦታም በጀርመንም ከመጡ የሚረዱን ሰዎች አሉ። በዳያስፖራውን አስተባብረን እያንዳንዱ ሰው አንድ ፋሚሊ ወስዳሉ የሚላል አንድ ሰው አንድ ሰው አንድ ሰው አንድ ሰው ለአንድ ወር ለሁለት ወር ኔ ራሴ ወደሚሄድበት እስከሚሄድ ትምህርት ከሚጀምር ረዳለው ያሉ አሉ። በጣም በፈቃደኝነት ለማገልገል ፈቃደኛ የሆኑ ኢትዮጵያን በጣም ብዙ ስላሉ አልተቸገርንም፣ ለማሳረፍም ለመሄድም። እኛ ግን ሳይቸገሩ ሳይጎዱ ትምህርት መቀጠል የፈለጉ ዋርሶ የሚቀጥሉ ካሉ፣ ጀርመን መቀጠል ይቸገራሉ ቋንቋ ስለሚጠይቅ፣ ይህን ይህን ሁሉ ችግሮቹን እያስረዳን ወደሚመቻቸው መብታቸውን ለመርገጥ ማንም ራይት የለውም። እነሱ በሚፈልጉትን በመብታቸው የሚፈቅደውን እንዲጠቀሙ እንዳይጎዱ ለማገዝ እና ጋይድ ለማድረግ ነው እኛ ያለ ነው። ግን ያለውን ወሬ እያወሰሯቸው እንዲሸሹ የሚያደርጉ ሰዎች ስላሉ ተሳስተው ተደናብረው የሚሸሹት እንዳይሸሹ እነሱን ሰርብ ለማድረግ ብቻ ነው። እዚያ ያለ ነው ይህን እንዲያውቁ እንፈልጋለን። ይህንን ፖለቲሳይዝ አድርገው አውቀው ወደ ሀገር ቤት የሚመለሱትን እንዳይመለሱ ለማድረግ ትምህርት የሚቀጥሉትን እንዳይማሩ ለማድረግ ችግር እና ወድቀው እንዲያማርሩ ለማድረግ የሚፈልጉ ይህንንም በፖለቲካ ሊጠቀሙ የሚፈልጉ አካላት በዚህ በሂማኒቴሪያን ችግር ላይ እንኳን ይህን ስተው ቢታረሙ ጥሩ ነው። ላለሁ ሌሎች ተማሪዎቻችንም ሳይሳሳቱ ሳይደናበሩ እኛ በእነሱ ኢንስታግራም ላይ ፖስት የምናደርገውን በስልካቸው የምንነግራቸውን አምስት ስድስት ሰባ ስምንት ሰው ስልክ አስቀምጠንላቸዋል በዛ ኢሚዲየትሊ የሚቸግራቸው ነገር እየደወሉ ሶርታውት እያደረግን ነው ችግሩን እየፈታን ስለሆነ እየተመካከርን ብንረዳዳ ወሳኝ ጊዜ ላይ ስለሆነ ያለ ነው መረዳዳት ግድ ይለናል እኛ አሬዲ በሁሉም በኩል ተዘጋጅተናል እነሱ ለመርዳት በዚህ መልኩ እንዲጠቀሙ አደራ እንላለን ክብርት አምባሳደር አሁን የት ነው እርስዎ ያሉት እኔ ያለሁት በርሊን ነው አምባሳደር ተፈሪ ፖላንድ ቦርደር ላይ ነው ያለው አሁን ማምሻውን ከአፍሪካ ህብረት ጽሕፈት ቤት የወጣ መግለጫ ነበረ ሁለቱ ሊቃነ መንበር የወቅቱ የአፍሪካ ህብረት ሊቀመንበር ማኪ ሳልና የህብረቱ ኮሚሽን ሊቀመንበር ሙሳፋኪ ማህመድ ያወጡት መግለጫ ነበረ የዘረኝነት ስጋት እንዳላቸው በተለይ ዩክሬን ድንበር ላይ መተላለፊያ አጥተው ከሌሎች ጋር እኩል ያልሆነ መስተንግዶ ወይም አቀባበል ነው የሚደረግላቸው፣ የሚሉ ዘገባዎች እየወጡ ነውና ይሄ በእጅጉ አስደንግጦናል፣ አሳስቦናል፣ ዓለም አቀፍ ሕግን የሚጻረር ነው ብለዋል። እነዚህ ከፍተኛ ባለስልጣናት፣ ሌሎችም እኛ የሚያነጋገርናቸው እዛው ያሉ ስደተኞች ይህንኑ የሚያንጸባርቅ መልእክት ነው ያስተላለፉትና እርሶ ስለዚህ ጉዳይ መረጃ አለዎት? ምንስ ለማድረግ እንዴት ለመጋፈጥ እየሰራችሁ ነው እንዲህ አይነቱን ሁኔታ እንግዲህ ይሄንን አንድ ከሁለት የአፍሪካ አምባሳደሮች እኛ ግሩፕ ላይ ለጥፈው ስላየሁኝ እኛ ጋር ያናገርኳቸው ጠረፍ ላይ የዚህ አይነት ነገር አልተደረገም። ሁሉም ሰው ተጋፍቶ መሄድ ስለሚፈልግ ሁሉም ፖላንድም ባልተዘጋጀበት ዩክሬንም እዛ ቦርደር ላይ ባልተዘጋጀበት በጣም ከፍተኛ የሰው ብዛት ስለመጣ እኔ ራሴ ያናገርኳቸው ሰዎች እኛን፣ አያስቀድሙንም እንዲህ እንዲህ ነው ብሎ ኮምፕሌንስ ያደረጉ ሌላ አጠገቡ ያለ ሰው ደግሞ አይደለም ያሳለፉት፣ ሴት ልጆችን፣ ህጻናት የያዙትን ነው ያሳለፉት ሽማግሌዎችን ያሳለፉት ብሎ መልስ ሰጠኝ ማለት ነው። ምናልባት ሁሉም ሰው ለመግባት ከመጓጓት አንጻር ሌላ ሰው ሲያስቀድም ያ የተቀደመው ሰው ደግሞ ሌላ ከለር ከሆነ እኔ ተተውኩ ብሎ ሊያስብ ይችላል። ሁሉም ኢሞሽናል ነው፣ ሁሉም መግባት ይፈልጋል። እና ይሄ ነገር ቤት ሆነ ብዬ አንዳንድ ፖስት ያደርጉ አምባሳደሮችን ሳናግር መጀመሪያ አካባቢ አንድ ሁለት መረጃ ደርሶን ነበር እንደዚህ እኛን እኛን ዲስክሪሚኔት አድርገውናል ወይም ለይተውናል የሚል አሁን ግን ያ የለም ብለውኛል አምባሳደሮቹ። በእኛ በኩል ግን የጠየኳቸው አሁን የነገር የነገርኩን ብቻ ነው የነገሩኝ። የቀደሙት ህጻናት የያዙ እና ሽማግሌዎች ናቸው ነው ያሉኝ። ግን የሚጠብቅ ሰው ሌሎችን ሲያንጋጋ እና ሲያሳልፍ እኔ አገልለኝ ብሎ ሊሰማው ይችላል። ሁሉም ኢሞሽናል ነው። ምንም በጣም የሚያስደነግጥ አይነት ነው ያለው ሁኔታ። በቪዲዮን ብልክልህ አሁን የላኩትን ያለው ግር ብሎ ያለው ሰው ያስፈራል። የነሱ ልጆቹ ፎቶ ይልኩልናል። በጣም እንትን ያለ ነው፣ የተፋፈገ ነው፣ የሚያስጨንቅ ነው። ሁሉም ግፊያና መሄድ ነው የሚፈልገው። ሲበዛባቸው ደግሞ እነሱ ጨርሶ በሩን ይዘጉታል። ከዛ ሲረጋጋ ደግሞ እንደገና ስወታት እያደርጉ ያወጣሉ። ያጫና ስላለ ሁሉም ራስ ራሱን ብቻ ስለሚያይ ይመስለኛል ብዬ ገምታለሁ። ክብርት አምባሳደር በጣም አመሰግናለሁኝ። ቪዲዮ በእጆ ስዕሎች፣ እንደዚህ ማስረጃዎች ካሉ ቢልኩልኝ የኢሜል አድራሻዬን አሳውቆታለሁኝ። እሺ፣ በዋትሳፕም እልካለሁኝ በኢሜሉም እልካለሁኝ። ሁን የደረሱንም እና ይሄ ነው እኛ ድራ የምንለው ለኢትዮ ኢትዮጵያን እና ትውልደ ኢትዮጵያን ኢትዮጵያ የሆኑት በሙሉ ተማሪዎችም፣ ሌሎችም ቢሆኑ የትኛውም ኮርነር ላይ ችግር ሲገጥማቸው ፖስት ባረግ ነው ዌብሳይታችን ላይ ባለው ኢንስታግራሙ ላይ አይ ሚን ቴሌግራሙ ላይ ባለው ስልኮች፣ በኢሜይልም ኮሚኒኬት ያድርጉን። እኛ ሁልጊዜም እነሱን ለመርዳት ነው። ሳይደናበሩ ያላቸውን ችግር ሲነግሩ ካሉበት ቦታ የሚረዱበትን መንገድ ስለምናመቻች ከገቡ በኋላ መደበቅ ሳይሆን ማረፊያ ጋር ሆነው ቢፈልጉ ሀገራቸው መግባትና ትምህርት ቤት ሲከፈት መመለስ ቢፈልጉ ደግሞ እዚሁ ቆይተው ምዝገባ ትምህርት ቤት አሁን ከዩክሬን ወደ ፖላንድ መማር የሚፈልጉ ትምህርታቸውን በተመሳሳይ ዩኒቨርሲቲ ተመዝግበው መቀጠል ይችላሉ። ስኑ ስኑሉ ሊጋል በሆነ መንገድ ቢቀጥሉ። ጀርመን ያው ትምህርቱን ለመቀጠል የማይችሉት ቋንቋ ሁለተኛ ደረጃውን ስለሚጠይቅ ኢሚዲየትሊ ለመረዳት ይቸገሩ ይሆናል። ሌሎችንም ነገር እኛን እያማከሩ ጋይድ ብናረጋቸው እና ብንረዳቸው ደስ ይለናል። ቤተሰብ እንዳይጨነቅ የት እንዳሉ መጥተውም ከገቡ በኋላ ፖላንድ ከሚደበቁ ለቤተሰቦቻቸው ደህና መሆናቸው እንድንነግር ከእኛ ጋር ኮሚኒኬት እንዲያደረጉ በዚህ አጋጣሚ ማስተላለፍ ፈልጋለሁ መልእክት። እሺ ሌላው ክብርት አምባሳደር ማንሳት የምፈልገው የዩክሬን ጽህፈት ቤቶ ክፍት ነው። የዩክሬን ጽፈት ቤት እኛ የለንም። ከዚሁ ነው አንድ ለምናደርገው ከገቨርንመንቱ ጋር እንነጋገራለን። ከመንግስት ጋር ሁሉም ስታንድ ባይሆነን ነው ያለ ነው እየተነጋገር ነው ያለውን ችግሮች እንዲገጥሙናል እንዲያርጉልን እያለ ነው ያለ ነው። ሰሞኑን የተለያዩ ከተሞች ውስጥ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያንን እያነጋገር ነበር። የሌሎችም አገር ዜጎች ለነገሩ እዚያም አካባቢ ቢሆን መላወሻ እያጡ መውጫ እያጡ ስጋት ውስጥ ያሉ ብዙዎች አሉ። ከወጡት ውጭ እዛው በጦርነቱ ውስጥ ተይዘው ያሉትን ለመድረስ የምታደርገ ውጥረት አለ። እርስዎ መቼም በቀጥታ ይመለከቱታል። ያገኟቸው መረጃ ብቻ ሰጥተውናል እንጂ ልናገኛቸው አልቻልንም። ግን ንትንን የዩክሬን ገቨርመንት አሁን ያወጣው እንትን አለ። በተቻለ መጠን በከተማ ኬቭም ያላችሁ የትም አትንቀሳቀሱ፣ ባላችሁበት ብትቆዩ ይሻላል። ምክንያቱም እንዳትጎዱ እንትኑ ከጀመረ በኋላ አሁን እነሱ ከደህና ቤታቸው ከመኖሪያ አካባቢ ወጥተው ሲንቀሳቀሱ ያልሆነ ያልሆነ የጦር ቀጠና ወይም የጦር መሳሪያ ያለበት ወይም ሚሊተሪ ካምፕ አካባቢ ሊሄዱ ይችላሉ፣ በስህተት እና ሊጎዱ የሚችሉበት ሁኔታ ስለሚኖር በየቤታችሁ ቆዩ ስላለ እኛም ይሄኑ ነው አድቫይስ የምናደርገው ለጊዜው ነገሮች መንቀሳቀስ የሚቻልበት መንገድ ሁሉም ሰው አንድ ላይ መኪና የሚነዳው የተተራመሰ በሚወጣበት መንገድም ሳያውቁ አሁን በቀደም እንደነገሩኝ አንዳንዶቹ ሌላ አቋራጭ መንገድ እንፈልጋለን፣ እንጃ አቮይድ እናደርጋለን ብለው ያልሆነ ቦታ ሊሄዱ ይችሉ፣ ተመልሰው ወደ መድህና መንገድ እንደመጡ ምክንያቱም ባለማወቅ የሚካሄድበት አካባቢ ነው ስትሮንግ ስለሚሆን ማለት ነው። እውነት ነው። አሁን እኛም የምናነጋግራቸው በምስራቅ በኩል ሀርኪቭ ያሉ፣ በደቡብ በኩል ኦዴሳ ያሉ፣ ልቪቭ ያሉ፣ ኪየቭ ያሉ ብዙ ኢትዮጵያውያን ናቸው። እንደዚህ አይነት ችግር ውስጥ ያሉ ኢትዮጵያውያን ነው ቪቭ ያሉት እንኳን ወደዚህ ለመምጣት ብዙዎቹ መጥተዋል። ምናልባት ኪየቭ ያልወጡ አንድ ሶስት ልጆች አሉ። እነሱም ነው አሁን እኛም እንዲሁ በምትሰሙን በንጉድ ንገሯቸው፣ በምታገኙት አጋጣሚ አስተላልፉ፣ ኤኒ ሚንስ ካላችሁ እያልናቸው ነው ተማሪዎቹ ስለሚያውቋቸው ሌሎችም ድንበሮች አሉ። በሮማንያ በኩል ለመውጣት በሃንጋሪ በኩል ለመውጣት፣ በሮማንያ፣ በሃንጋሪ እና በሞስኮ በአሚን በዩኤስኤስአር በኩል በሩሲያ በኩል አንድ ሰው በትም ድንበር ላይ አሁን ኦረዲ እያነጋገርን ነው። በዛ በኩል የሚሆነውን አንድ ሀንጋሪ ላይ ያለ ኢንጉድ ኮንዲሽን ያለው ምንም ችግር የለውም እርዳታ አይፈልግም። አንድ ሌላ እንደዚሁ ወደ ሮማኒያ ሄድ ያሉንን እሱም አክሴስ ማድረግ አልቻልኩም ገና የሚያውቁትን ልጆች ስልኩን ስጡን ብያለው። ምናልባትም በዛ እኩል የሄዱት በራሳቸው መኪና ሀገሩን የሚያውቁና ወደ ቤትም ያላቸው አንዱም ሌላ ቦታ ቤት ያለው ነው። እነሱ እነሱ ብዙ ላይ ይቸገሩ ይችላሉ። አሁን የሞስኮ መንገድ ላይ ያለውና ሀንገሪ ያለውን ደግሞ ሀንድል ማድረግ አለብኝ። እየተነጋገርን ነው እስከ ጠዋት ድረስ በተጨማሪም አምባሳደር ሙሉ ሰለሞን ጋር ሰፋ ያለ ቃለ ምልልስ ነው ባልደረባ የሰለሞን አባተ ያካሄደው። በቃለ ምልልሱ አሁን እየተነጋገሩ ባለበት ወቅት አራት ኢትዮጵያውያን ድንበር ማቋረጣቸውንና በሰላም መግባታቸውን ገልጸዋል። በተጨማሪም ደግሞ ዘርን መሰረት ያደረገ ጥቃቶች እንዳሉ መረጃ እንደደረሳቸው፣ ጥቁሮች ብቻ ተለይተው የሚገኙበት ማቆያ እንዳለም አረጋግጠዋል። ቀሪውን ቃለ ምልልስ በዌብሳይታችን እናካፍላችኋለን በተጨማሪም ደግሞ በነገው ምሽት ይዘን እንመለሳለን። በተጨማሪም ባልደረባዬ በእርግጠኝነት ቀደም ሲል ያቀረብናቸውን በእስር ላይ የሚገኙ የተማሪ ኢትዮጵያውያን ወይም ድንበር ሲያቋርጡ ከይዘው በእስር ላይ የሚገኙ ኢትዮጵያውያንን በተመለከተ አምባሳደር ሙሉ ሰለሞንን ጠይቋቸዋል። ካልጠየቃቸው ደግሞ መልሰን ጠይቀን ይዘን እንመለሳለን። ዝግጅታችንን አጠናቀናል። ሰዓታችን ነው የተጠናቀቀው። ቀደም ሲል እንደተናገርኩት በርከት ያሉ ቅንብሮችን ይዘን ነበር። በነገው ምሽት ይዘን እንመለሳለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። ለተጨማሪ ዝግጅቶች ዌብሳይታችንንና ፌስቡክ ገጻችንን ጎብኙ። ሰላም በደና አደር